መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ሰርገው ገብተውባቸዋል በተባሉ የደቡብ ወሎ ዞን ወረዳዎች የሚገኙ አርሶ አደሮች አፋጣኝ ድጋፍ ካልተደረገላቸው የከፋ የሰብአዊ ጉዳት ሊደርስባቸው እንደሚችል ገለጹ። በጦር ቀጠናዎች ውስጥ መንቀሳቀስ የሚችሉ ዓለም አቀፍ የረድኤት ሰጪ ድርጅቶች በወሎ አካባቢ እየደረሰ ያለውን ሰብአዊ ጉዳት ለመቀልበስ ያደረጉት ጥረት አነስተኛ መሆኑን የተናገሩት የደቡብና ሰሜን ወሎ ዞን አስተዳደር ኃላፊዎች ለችግሩ አስቸኳይ ትኩረት እንዲሰጥ ጠይቀዋል። መስፍን አራጌ ዝርዝር ዘገባ አለው። የኢትዮጵያ ፓርላማ በአሸባሪነት የፈረጀውና መጠሪያውን ወደ ትግራይ መከላከያ ኃይል የቀየረው አካል በደቡብ ወሎ ዞን ወደ ተውለደሬ አምባሰል፣ ወረባቦና ደላንታ ወረዳዎች ሰርጎ ለመግባት ሙከራ ማድረጉን የዞኑ አመራሮች ይናገራሉ። የፖለቲካ አመራሮቹ ሙከራው ከሽፎ ወደ ኋላ እንዲያፈገፍግ ተደርጓል ቢሉም አሁንም ስጋት አለን የሚሉ የሕብረተሰብ ክፍሎች አልጠፉም። በዞኑ ወረባቦ ወረዳ ጥፍጠረት አካባቢ ነዋሪ የሆኑት አርሶ አደር ኢማም መሐመድ የቤት እንስሳትም ጨምሮ ለዘመናት ያፈሩት ጥሪታቸው ከሶስት ቀን ባልበለጠ ጊዜ ውስጥ ጉዳት እንደደረሰበት ነበር የተናገሩት። አንድ በሬ መሳሪያ መቶብኛል። ወይፈን ሀያ አምስት ሺህ ገንዘብ ጥሬ ገንዘብ ተነስቶብኛል። የአራት ሺህ ስወራንና ልብስ ሻንጣ ተነስቶብኛል። ማነው ያነሳባውት? ጅንቷ ሁለት ሙክቶች አስር አስር ሺህ የሚዋጡ ሙክቶች ቀምተውኛል። የአራት ሺህ ጨርቅ የሴቲቱ ወስደዋል። የልጄ ደግሞ ወርቁንም አንድ ሻንጣ አለብስ እንደዙ ወስደዋል። ለሶስት ቀናት አካባቢያቸውን ተቆጣጥሮት የነበረው የህወሀት ሰራዊት የምግብ እህላቸውንም ከጥቅም ውጭ ስላደረገው አምራቹ ሸማች ሆኛለሁ ይላሉ። በመታራ በመታራ ሰፍቻ ኑሬው ግድ የሏጡ ተሰደዱ አዋጣሉት አፈር ጋር ድብልቅልቅ ብሎ ተጥቅም ውጭ ወጥቷል። ዝም ብዬ ሜዳ ላይ ቁጭ አልኩት። ሜዳ ላይ ነው ተቀመኩት። እኔ እንኳ ሁሉ ማሽላ ነው ገጃለ ። ቤተሰቦም ምን እየመገቡ ነው አሁን? ማሊ ፍየሎች ግልግል የያዙ ነበሩ፣ እነዛን ሽ አሁን የጥራጥሬ ያለውን ሸምቼ ነው። ስንት ቤተሰብ ነው አሁን የሚያስተዳድሩት? ወደ ስድስት ነኝ። በወረባቦ ወረዳ የዜሮ አስራ ስምንት ቀበሌ አስተዳዳሪ ሰይድ መሀመድ እስካሁን ተረጋገጠ ባሉት መረጃ አርሶ አደሩ በመቶች የሚቆጠሩ እንስሳቶቹን አጥቷል። ከጀተ ንብረቱ ተፈናቅሎ አርሶ አደር ወደ 230 የሚሆኑ በግና ፍየሎች ያው ጅታው ሶስት በሬ ታርደው ተበልተዋል። መሳሪያ መቷቸው ደግሞ የወደቁ የሞቱ ከብቶች አንድ አራት ቀንድ ከብቶች አሉ። አይበሉ መሳሪያ መቷቸው የወደቁ። መሳሪያ መቷቸው የወደቁ የሞቱ ግመሎች ሶስት ግመሎች አሉ። ከዘርፎ የተነዱ ደግሞ ሶስት ግመል አለ። አዝመራችን ሳይቀር እንዲጠፋ ተደርጎብናል የሚሉት አርሶ አደሮቹ በእንስሳትና በምግብ እህሎቻችን ላይ በደረሰው ጉዳት ምክንያት ለከፋ ችግር ስለምንዳረግ መንግስትና የሚመለከታቸው አካላት አፋጣኝ ድጋፍ እያድርጉ ይሆኑልን ሲሉ ጠይቀዋል። አጠቃላይ አርሶ አደሩ ግን ከቤተ ንብረቱ ተፈናቅሎ ምንም እንዲያው ለምግብ ፍጀታ ያቀረበውን ያህል በሙሉ የበሉትን በልተው የወሰዱትን ወስዶ ያልወሰዱትን ደግሞ አርሶ አደሩ ተመልሶ ወደ ቤቱ ሲገባ እንዲያው ይጠቀምበት ሆን ብለው ጌፍተው ረጭተው የሄዱትና ና ህብረተሰቡ አሁን ያው ከፋ ጉዳት ላይ ደርሷል። የህወሓት ቃል አቀባይ ጌታቸው ረዳ ከሰብአዊ መብት ጥሰትና ከዘረፋ ጋር በተያያዘ የሚነሳባቸውን ክስ በተደጋጋሚ ማስተባበላቸው ይታወሳል። ቃል አቀባዩ ኃይላቸው ንጹሃን ዜጎች ሰዎችን ኢላማ እንደማያደርግ ነበር የገለጹት። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በተለይ ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስ ወደ ዞኑ ሰርጎ ለመግባት ሙከራ ካደረገው የህወሓት ሰራዊት ጋር ከአንድ ወር የተሻገረ ጦርነት ማድረጋቸውን ያወሳሉ። ደቡብ ወሎ ለመግባት አንድ ወር ከአስር ቀን በላይ በውጫሌ ግንባር ለመስበር ጁንታው ያለ የሌለውን አቅም በተለይ ከስልሳ እስከ ሰባ የሚሆነውን አቅም አሰባስቦ የውጫሌ ግንባርን፣ የተውለደር ሚ ኮትቻ ግንባርን፣ የወረባቦ ግንባርና የደላንታን ግንባር በከፍተኛ ሁኔታ ሰብሮ ለመግባት ያለው የሌለ አቅሙን ሲረባረብ ቆይቷል። አንድ ወር ከአስር ቀን ሁሉንም ነገር ጥረት ሲያደርግ፣ በየቀኑ ውጊያ ነበር፣ በየቀኑ የተደራጀ ጥቃት ነበር። አንድ ወር ከምናምን ካለፈ በኋላ ግን ባልተጠበቁ ቦታዎች ሰብሮ ገብቷል። አንዱ ወረባቦ ወረዳ ነው። እንዲሁ ጫካ ለጫካ ወንዝ ተሻግሮ ገብቷል። በሌላ መንገድ ተውለደሬ ነው የገባው። እሱም በ በቢሌ ኮትቻ የሀራ ባቡር መስመሩ ተከትሎ ዜሮ አስራ ሰባት ዜሮ ሀያ ሰባት ቀበሌዎች ገብቷል። ማህበረሰባችን፣ ወጣቱ እንዲሁም ሚኒሻው ከጀግና መከላከያ ስራ ቤታችንና ከአማራ ልዩ ኃይል ጋር በመጠናጀት ባደረገው ተጋድሎ በየመንገዱ ቀብሮታል። ወር በተሻገረ ሰርጎ የመግባት ሙከራ ወቅት ግን አሸባሪ ያሉትና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል በህዝቡ ላይ ዘርፈ ብዙ ጉዳት ማድረሱን ነው የተናገሩት። ከፊት እንቅስቃሴው ተገቶ እየተመታ ሲወድቅ ሲመለስ ማንኛውንም አይነት የቆመ ፍጡር ሰውም ጭምር አቅመ ደካማም ትሆን ሽማግሌም ይሆን ህፃንም ትሆን የቆሙ እንስሳቶችን ጭምር የሚንቀሳቀሱን ጭምር እየገደለን ይወጣ ያው ሲሸሽ ማለት ነው። በዚህ ምክንያት ንጹሐኖች አቅመ ደካሞች ተገለዋል። አዛውንቶች መሮጥ መሸሽ የማይችሉ በቤት ውስጥ ያሉ አዛውንቶች ተመተዋል። ተደብድበዋል። የቤት ሀብት ተበልተዋል። ለምሳሌ በሮቻቸውን ሙክቶቻቸውን አርዶ በልተዋል። በጥቂት ገድሏቸው በየመንገዱ ጥሏቸው ሄዷል። በቤት ውስጥ ያለ ከትንሽ ከበርበሬ ከተፈጨ ዱቄት ሁሉንም አይነት የቤት አስቤዛ ጭኖ ወስዷል። አርሶ አደሩ የሚገለገልባቸውን ተቋሞች ዘርፈዋል። ጤና ጣቢያ፣ ጤና ኬላ፣ ትምህርት ቤት፣ የቀበሌ ማዕከላትን ሁሉንም ጉዳት አድርሰዋል። የአርሶ አደር ቤት አፍርሷል በጥይት መጥቷል፣ በከባድ መሳሪያ መጥተዋል፣ ህወሀት በተቆጣጠራቸው የወሎ አካባቢዎች ረሃብ ገብቷል የሚሉ መረጃዎች በተለይ በታዋቂ የፖለቲካ ሰዎች የቲዩታ ገጽና በተለያዩ የመገናኛ ዘዴዎች በስፋት እየተሰራጩ ቢሆንም በደቡብ ወሎና አካባቢው ግን ወደ ረሃብ የተሸጋገረ ችግር አለመኖሩን ዋና አስተዳዳሪው አመልክተዋል። ደቡብ ወሎም የሰሜን ሁሉም ቆላማ አካባቢዎች ከአፋር ጀምሮ ባለፈው አመት የአንበጣ ጉዳቱን ማንኛችንም የምናውቀው ነው የሚሆነው በአንበጣ ጉዳቱ ምክንያት ህዝቡ እንዳይራብ መንግስት አስፈላጊውን ድጋፍ እያደረገ ቆይቷል። አሁንም እየተደረገ ነው ያለው ዕለታዊ ጦርነቷ በመጣችሁ ጣጣ ችግር ግን ችግር እንዳያጋጥም የክልልም የፌዴራልም እና በየደረጃ ያለን መዋቅርም ወርደን አስፈላጊውን ድጋፍ እያደረግን ያለ ነው። ወደ ረሃብ የተቀየረ ችግር ደሎ ላይ የለም። ወደ ረሃብ የተቀየረና በጣም የተጎሳቆሉ በማህበራዊ ሚዲያው የሚሽከረከረው ጁንታው በያዘበት አካባቢ ይሄ ችግር አጋጥሟል። እኛም ሰሜን ወሎ ምድር ላይ አሁን ሰው ምንድን ነው እየሆነ ያለው? ምን እያገኘ ነው? ምን እየበላ ነው? እንዴት ነው የሚደገፉ የሚለውን ማንኛችንም እያወቅን አይደለም። ተነሳሳ አስተያየት ያላቸው የሰሜን ወሎ ዞን ምክትል አስተዳዳሪ ዲያቆን ተስፋውን ባያብል በጦርነቱ ምክንያት ከሁለት መቶ ሰባ ሺህ የሚልቁ ሰዎች ከሰሜን ወሎ ተፈናቅለው በሀይቅ ደሴና ኮምቦልቻ ከተሞች መጠለላቸውን አመልክተዋል። ህወሓት በተቆጣጠራቸው የሰሜን ወሎ ዞኖች ያለው ህዝብ ሁኔታ ግን እንደሚያሳስባቸው ሳይገልጹ አላለፉም። መብራት የለም፣ ውሃ የለም፣ ባንክ የለም፣ ብር አይንቀሳቀስም። ሰው ሳይታሰብ ነው የተያዘው ቦታው። እንቅስቃሴ የለም፣ ስለዚህ ግብይት የለም እና ማህበረሰቡ በአጠቃላይ ያው የተዘጋ ቤት ውስጥ ነው ያለው ማለት ነው የሚቻለው ነውና፣ እዚህ በጣም ከፍተኛ ችግር ነው። የምናገኛቸው መረጃዎች እኛ በአካል ባናገኝም እየተባረ በሚመጣው ሰው የሚመጠን እውነተኛ የሆነ ችግር እንዳለ ነው። ከሰሜን ወሎ መሀል አምባ አካባቢ ተፈናቅለው ውርጌሳ ከተማ ላይ መንገድ ዳር ተጠልለው እንደሚገኙ የሚናገሩት መውላ ገለየሁ በተለይ መንግስታዊ መዋቅሩ ከአካባቢው በመልቀቁና ድጋፍ የሚያደርግላቸው አካል ባለመኖሩ ለከፍተኛ ችግር መዳረጋቸውን ጠቅሰዋል። በአጠቃላይ የጦር ቀጠና ስለሆነ ውጡ ተብሎ በጎዳና ላይ ነው ያለው። ውርጌሳ ከተማ ላይ ጠቅላላ በአይን እንደ ሊያዋቸው፣ የሚያሳዝኑ ህጻናቶች፣ የአዛውንቶች ማህበረሰብ ያለ መጠለያ ያለ ጉራሽ ዝም ብሎ ንብረቱን ታለኮ ዝም ብሎ እንከራተታል። በተመሳሳይ የስልክ መስመር ግንኙነት ቢቋረጥም ከዋግምራ ዞን ተራራማ አካባቢ በመሆን ለአሜሪካ ድምፅ ሬዲዮ መልእክታቸውን ያስተላለፉት ገብረስላሴ ጌታውን አካባቢው ላሳሳብ የምግብ ችግር እየተዳረገ ነው ሲሉ ስጋታቸውን ገልጸዋል። አሚ ዘጠኝ ሁለት ሺህ አስራ ሶስት ጀምሮ ዋግምራን በሙሉ አፈር ከወዲህ ደሞን ሊሰራተኛው ደሞዝ አላገኘም። ስራን ስፖርት የለም፣ መድኃኒት ሕክምና የሚባል የለም፣ እርዳታ የለም። በቃ ህዝቡ የሚበላው አጥቶ ተቸግሮ ነው ያለ። ገበሬው በየወሩ በሴፍቲኔት እርዳታ ሲረዳ ነው የነበረው፣ ያንም የለም። እንደገና ነጋዴው ከገበያ እህል የለውም እገረፋለሁ ብሎ ስላሰበ አላመጣም። ይሁኔ በበርጋዝን በገበያ እህል የሚባል የለም፣ ስ የሚባል የለም። የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባስተላለፉትና ምንም ማድረግ አንችልም ግን ይታወቅ ባሉት መልእክታቸው ሀይላ በተቆጣጠራቸው የአማራ አካባቢዎች የሚኖሩ በርካታ ሰዎች ለረሃብ አደጋ ተጋላጭ መሆናቸውን አምነዋል። ይህ ሆኖ ደግሞ የአዲስ አበባው መንግስት ረሃቡን ለራሱ መጠቀሚያ ለመዋል በቀረጸው አደገኛ እቅድ ነው ሲሉ ቃል አቀባዩ በቲፋቸው ጠቅሰዋል። የሰሜን ወሎ ዞን ምክትል አስተዳዳሪ ዲያቆን ተስፋሁንም ሆኑ የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰዒድ በጦር ቀጠና ውስጥ የመንቀሳቀስ እድል ያላቸው ዓለም አቀፍ የተራድኦ ድርጅቶች የወሎንና አካባቢውን ችግር በፍጥነት ለመቅረፍ አለመቻላቸውን ወቅሰው አሁን ሰብአዊነትን መሰረት ያደረገ አፋጣኝ ድጋፍ እንዲያደርጉ ጥሪ አስተላልፈዋል። እኛ አሁን እዛ ያለው ማህበረሰብ ላይ እንዲደረስለት ነው የምንፈልገው። አሁን ይህን መጥተው ነበር እዚህ ተገና ጋራ ወደ መርሳ ሂደዋል። ያጠኑ አጠቃላይ ያለው ሁኔታ ያስገባን ያስገባን በእርግጥ ገና ከመቀለ ያለው ይህን ተነጋግሮ ፍቃድ መገኘት አለበት ወደዛ መግባት የሚለ ነው። አሁን ለጊዜው የተስማማ ነው እነሱ ጋር ከአብሮ ላይ በሁለት አቅጣጫ ያ ላይ ብዙ በበኩልና መቄት ላይ ብቻ ነጻ በሆኑት እንዲገባ ነው የተነጋገር ነው። ይህን ችግር ለመከታተል የአለም አቀፍ ድርጅቶች ልክ ትግራይ ውስጥ እንደሚደረገው በሰሜን ወሎ እና በተለያዩ የክልሉ አካባቢዎች ላይ በጦርነት በተያያዙ ቦታዎች ላይ የተፈቀደላቸው ዓለም አቀፍ ድርጅቶች ገብተው አስፈላጊን እርዳታ ማቅረብ አለባቸው። ይህ በማድረጉ በኩል ችግር እና ጉለት ያለ ይመስለኛል። የዓለም አቀፍ ድርጅቶች የሚመለከታቸውን አካላት ፈጥኖ ለዚህ ህዝብ ቢደርሱ መልካም ነው ብዬ ጥሪዬን አስተላልፋለሁ። እኛ የምንፈልገው ካላማጣ ጀምሮ ቆቦ፣ ወልዳያ፣ መርሳ፣ ግዳን፣ ላሊበላ እና ጋሸና መቄት እስከዚያ ድረስ እንዲገባ ነው። የህዋት ቃል አቀባይ ጌታቸው ረዳ በበኩላቸው ሀይላቸው በተቆጣጠራቸው አካባቢዎች የሚገኙ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች እንዲረዱ ከዓለም አቀፍ ተራድኦ ተቋማት ጋር ሁኔታዎችን በማመቻቸት በጋራ ለመስራት ዝግጁ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ